አፍሪካ የኮቪድ-19 ወረርሽኝ በመዋጋት አበረታች የሚባል ስራ አከናውናለች የሚባለውን ያህል ወደ ኋላ የተጎተተችበት መኖሩ ተነግሯል። የቫይረሱን ዘረመል አመጣት ለውጥና ቅደም ተከተል የሚያጠኑ ቤተ ሙከራዎች የመረጃ ልውውጥ መረብ ባለፈው ሳምንት መዘርጋቱን ባለሥልጣናት ደግፈውታል። በሌላ በኩል ደግሞ በአህጉሪቱ ለመጀመሪያ ጊዜ ሙከራ ላይ የነበረው የክትባት ፍተሻ ስራ በኦክስፎርድ የሙከራው ተሳታፊ የነበሩ ሰው ሕመም የተሰማቸው መሆኑ መነገሩን ተከትሎ እንዲቆም ተደርጓል። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። የመጀመሪያው መልካም ዜና የተሰማው ከዓለም የጤና ድርጅት የአፍሪካ ዲሬክተር ከሆኑት ዶክተር ማትሺ ዲሶሞቲ ነው። ትናንት ሐሙስ እንዳስታወቁት የዓለም ጤና ድርጅትና የአፍሪካ የበሽታዎች መቆጣጠሪያ ማዕከል በአህጉሪቱ በኮቪድ-19 ቫይረስ ዘረመል አመጣጥ ለውጥና ቅደም ተከተልን የሚከታተሉና መረጃዎችን የሚያቀናብሩ 12 የተለያዩ ቤተ ሙከራዎች መከፈታቸውን ሲያበስሩ እንዲህ አሉ ይህ የግንኙነት መረብ ቫይረሱ በየጊዜው የሚያሳየውን ለውጥ እንድናይና ለአፍሪካውያን ክትባቱንና እንክብካቤውን እንድንሰጥ ይረዳናል። ከኮቪድ-19 ቫይረስ ቀድመንም እንድንገኝ የሚያግዘን ነው። ይህ መሆኑ አንድ እርምጃ ወደፊት የሚወስድ ቢሆንም፣ አንድ እርምጃ ደግሞ ወደኋላ የሚመልስ ሌላ ነገር ተከስቷል። በአፍሪካም ለመጀመሪያ ጊዜ በደቡብ አፍሪካ እየተሞከረ የነበረው የክትባት ሙከራ ሂደት እንዲቆም ተደርጓል። የእንግሊዝ እና የስዊድን ትልቁ የመድኃኒት አምራች ኩባንያ የሆነው አስትራዜንካ በዚህ ሳምንት በዓለም አቀፍ ደረጃ በበጎ ፈቃደኞች ላይ ያደርግ የነበረውን ሙከራ አቁሟል። ይህ የሆነው በእንግሊዝ አገር ክትባቱን በወሰዱ አንድ ሰው ላይ የሕመም ስሜት በመሰማቱ ነው። በደቡብ አፍሪካ የዊትዊተርስራንድ ዩኒቨርሲቲ ሁለት ሺህ በሚደርሱ በጎ ፈቃደኞች ላይ ክትባቱን እየሞከረ ነበር። የደቡብ አፍሪካው የሙከራ አስተባባሪ ፕሮፌሰር ሻቢር ማዲ ባለፈው ረቡዕ ውሳኔውን ይፋ ሲያደርጉ እንዲህ ብለዋል። የክትባቱ የሙከራ ሂደት መቋረጡ የሚያሳየው ስራው የሙያ ደረጃውን ጠብቆ ምን ያክል በጥንቃቄ እንደሚሰራ እና ያለምንም ጣልቃ ገብነት በባለሙያዎች ክትትል ብቻ የሚከናወን መሆኑን ነው። በመላው ደቡብ አፍሪካ ክትባቱ ከመሰራጨቱ በፊት አስተማማኝነቱን ለማረጋገጥ እንዲህ አይነቱን ጥናት ማድረግ የሚያስፈልገውም ለዚሁ ነው። ማውቲ ጨምረው እንደተናገሩት የክትባቱ መቋረጥ የቫይረሱን ስርጭት ለመቆጣጠር የሚደረገው ሂደት መሳካቱን ያሳየ ነው። መሆን ያለበትም እንደዚያ ነውና ይላሉ። የዚህ በሰው ላይ የሚደረግ ሙከራ አንዱ ዓላማ በሙከራው ሂደት ላይ ችግር ሊያጋጥም መቻሉን በትክክል መለየት ነው። ስለሆነም በዚህ ሂደት ውስጥ ጤናማ በሆኑ በጎ ፈቃደኞች ላይ ህመም መኖሩ ሲታወቅ ሙከራው እንዲገታ ወይም ላፍታም ቢሆን እንዲቆም ተደርጓል። ይህ አሰራር በሙከራው ሂደት የተለመደና የሚጠበቅም ነገር ይመስለኛል። ስለዚህም ይህ መሆኑ ሊያስደነግጠን የሚገባ አይደለም። ዶክተር ሞቲ አክለው እንደገለጹት በዓለም ላይ በአሁኑ ወቅት ሶስተኛ የሙከራ ደረጃ ላይ የደረሱ ሰባት የተለያዩ እጩ የክትባት አይነቶች አሉ። ከሰሃራ በታች ያለው የአፍሪካ ክፍል እስካሁን ተረጋግጦ የተመዘገበው የቫይረሱ ተጠቂ ቁጥር ከአንድ ሚሊየን ሚሊዮን ትንሽ ልፍ ያለ ቢሆን ነው፣ ከበርካታዎቹ የዓለም ክፍሎች ጋር ሲነጻጸር አነስተኛ ነው። ዩናይትድ ስቴትስ በአሁኑ ወቅት በዓለም ትልቁን የቫይረሱን ሸክም የተሸከመች አገር ናት። የዓለም ጤና ድርጅት እንደሚለው ከ6 ነጥብ 2 ሚሊዮን በላይ የሚሆኑ ሰዎች ለቫይረሱ ተጋልጠዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ